Start the conversation with your new audience today. Email sales at SBS Radio download the Madragon Mulu program and date my demeter. The Michelin Meradat, sbs.com.au slash Sham Ye yeah. New. Here, Derasit Hali Musein. ገጣሚት የሬዲዮና ቴሌቪዥን ፕሮግራሞች አዘጋጅ ናቸው። በርካታ የሙያ ጊዜያቸውን ያሳለፉት ግና በሰለጠኑበት የሕክምና ሙያ በሕፃናት ዘርፍ የነርስነት አገልግሎት በመስጠት ነው። ከህሙማንና ቤተሰቦቻቸው ዘንድም ሲስተር ቲሚር የሚል ቅጽል ስም እስከ ማግኘት ደርሰዋል። ቀደም ሲል አይኔ የግጥም ስብስብና ዘመናዊ የሕፃናት ክብካቤ ዘዴ መጽሐፍትን ለትመት አብቅተው ለአንባቢያን በበረከትነት እነሆኝ ብለዋል። በቀጣይነትም አምስት ደቂቃ አብረሆት የግጥም ስብስብ የደም ዳና የፍቅር ዱላና ሀሊሾው በመጽሐፍ መስኮት ከቁጥር አንድ እስከ አራት የሚሉ ለህትመት ሊበቁ ስንዱ ሆነው ያሉ የአእምሮ ጭማቂ ውጤቶች አሏቸው። ለውይይታችን አስባብ የሆነን ግና በሕክምና ዘርፍ ሲያገለግሉ ከህመምተኞቻቸው አንዷ የነበረችውን ህፃን ልጅ መጠሪያ ስም ኦብሲቱ ሲሉ ሰይመው ለህትመት ያበቁት መጽሐፋቸው ነው። መነሻችንን ያደረግ ነው፣ የኦብሲቱ ቃለ ትርጓሜ ምንድን ነው? በሚል ነው። የደራሲት ሀሊ ምላሽ እንዲህ ነው። አፋን ኦሮሞን ኦብሲቱ ማለት ትርጉሙ ጥናት ወይም ትዕግስት ማለት ነው። በመጽሐፉ ውስጥ ዋነኛው የመጽሐፉ ገጸ ባህሪት የሆነችውን ኦቢሲቱ በሚል ርዕስ ስንኝ ቋጥረውላታል ለምን ያንን እንደ መንደርደራችን አናደርገውም ለአድማጮችም ግንዛቤ ለማስጨበጥ መልካም ደስ ይለኛል ስለዚህ ላነባው ኦቢሲቱ የሚለውን ከመጽሐፉ ኦፍሲቱ ድቅድቁን ጨለማዬን ገፈስ ጥለስ አይደለም እንደ ፀሐይ አንጸባርቀስ ቀኔን አድገስ እንዳይጠለም እንደ ጨረቃ እንኳን በሌሊት ደንገዝገዝ አርገሽልኝ አልነበረም? የኔ ኮከብ እልመት ሌሊቴን ገልጠሽልኝ ኮከብ አልኩሽ ለቅጽበት ሰማዩ ላይ ስላየሁሽ እርግቤነት ነጫጭ ክንፍ ተጣጥፎብሽ ያገኘሁሽ ከመሬት ላይ በቀዝቃዛው ከጎንሽ ህመም ታቅፈስ አገኘሁሽ አገኘሽኝ ምንም ባጣ በፍቅር ክንድ ተደግፈሽ አይኔን ነጠሽ ተርትረሽው ከልቤ ውስጥ የገባሽው ነፍሴን ነክሰሽ ይዘሽ ለአመታት የቆየሽው መግለጥ አንኳን ያጣሁልሽ የሰማይ ወፍ የነበርሽው ኦፊቱ ሆይ አብርሆቴ ልንቃሊሽ ወይስ ልተው? መጽሐፎ ውስጥ ኦብሲቱን ሲገልጹ ኦብሲቱን ፈጽሞ አረሳትም፣ ስግስት እና ጽናትን ያስተማረችኝ እናት። የሁለት ዓመት ተኩል ሕፃን ሶስት ኪሎ ግራም ትመዝን ነበር። የሞት ጥለን በሕይወት ድል የነሳችው ኦብሲቱ የሚለል በዛ ወቅት እርስ ባለሙያ ነበሩ። በሕክምና ሲስተር አሊ በቅጽል ስምም እንደዚሁ ሲስተር ትሜር በሚል ቅጽል ስም ሁሉ ተሰጥቶት ነበር፣ ከታካሚዎች ዘንድ ለስራው ባላቸው መልካም አታይ የተነሳ ትንሽቱን ኦፕሲቱን ለዛ ይዳረጋት ምንድነው በሷ አይነት ሕጻናቶች ውስጥ ተመሳሳይ እድሜ ያሉ ሕጻናት ልጆች ላይም እንደዚሁ ይደርሱ የነበሩ የሕፃናት ልጆችን ተከባክቦ የማሳደግ ከቶንም ወይም በህይወታቸውን ለመታደግ ያሉትን የህክምና ችግሮች ሁሉ እዛ ውስጥ ገልጸዋል ከእሷ ጋር አያይዘው የሌሎችንም ልጆች እጣ ፈንታ በጋህዱ አለም እውነተኛ በሆነው የህክምና ሙያ ስራ ውስጥ የገጠመትን ለምን አያጉንም የህክምናው ደረጃ ምን ያህል አሳሳቢ ደረጃ ላይ ነበር ያኔ አሁንስ ምን ደረጃ ላይ ይገኛል በጣም ጥሩ መልካም እንግዲህ ይህንን ኦፊቱ የሚለውን ከዛች ከታካሚዎች መሀል የነበረች እንደገለጿት ሁለት አመት ተኩል የሚሆን ስልጣን ነች። የህይወቴን መክሊት ያገኘሁበት ነች። ለምን እንደተፈጠርኩ ያገኘሁበት እንደማለት ነው። እና ከዛ ወዲህ ከአስር አመት በላይ ወደ አስራ አምስት ዓመት ይደርሳል ህጻናቶች ላይ እንድሰራ እንድቆይ የራሴን አበርክቶ አድርጌ እንዳልፍ ያደረገችኝ ህጻነች። ወደ ጥያቄው ስመጣ ደግሞ ህጻናቱ እንዲህ ነው የሚባል አልነበረም። እዚሁ ኢትዮጵያ ውስጥ ነው አምስት መቶ ኪሎ ሜትር ወደ ምስራቅ ስንሄድ ሀረር አካባቢ የህጻናት ተኝቶ ማከም ክፍል ሰራ ነው ምናልባት አሁን ትንሽ መሻሻል አሳይቶ ሊሆን ይችላል። ሆስፒታሉ ነውም በአካል ሄጃለሁ። ነገር ግን የተለያዩ የሀገራችን ክፍሎች ውስጥ ያኔ ከተመለከትኩት የባሰ ችግሮች እየተፈጠሩ እንደሆነ የማይታበይ ሀቅ ነው። እዛ መሀል እንግዲህ የሚታየው በወቅቱ ተከስቶ የነበረው የደም ተቅማጥ በሽታ ነው። ግን ይህ ምን ችግር አለው? ቀላል ነው፣ ልጆች ላይ የሚከሰት ነው ሊባል ይችላል። አይደለም። ምክንያቱም አካባቢው ላይ ድርቅ ተከስቶ ነበር። እንዲሁም ደግሞ ቀለል ያሉ የጎሳ ግጭቶች ይኖራሉ። እንዲህ አይነት ነገር ሲኖር መጀመሪያ ተጠቂ የሚሆኑት ሕፃናቶችና እናቶች ናቸው። በዛ ምክንያት እነዚህ ሕጻናት በጣም ተጎድተው ይህ የደም ተቅማጥ የእንቅርት ላይ ጆሮ ደግፍ ነው የሆነባቸው እና በጣም ሰውነቱ ምግብ ሳይበላ የቆየ ሰውነት ላይ በጣም የከሳ የጠወለገ የቀነጨረ የምንለው በአማርኛው ላይ በሽታ ሲታከል ደግሞ ምን እንደሚከሰት በጣም ቀላል ነው ለመገመት። እኛ ግን ውስጡ ያለፍንበት ነው። ቢያንስ አንድ ተረኛ ምሽት እንሆን ከአምስት እና ስድስት ልጆች በላይ ህይወታቸው ያልፍ ነበረ፣ እጃችን ላይ እንደገና። ሌላም ተጨማሪ እና ተደራራቢ ያደረገው ምንድን ነው የህክምና እቃዎች እጥረት ነበረ። እንዲሁም ደግሞ አግባብ ያላቸው የሚያስፈልጉ መሟላት ያለባቸው ነገሮች አያልሰማሉም። በዛ ላይ ደግሞ ወላጆቻቸው እነሱን ለማሳመም ያውኛን ያግዙናል አጠገብ ሆነው ይህን አርጌ ያናት አርጌ የሚባለው ምክንያቱም ቢያንስ 88 የህፃናት አልጋ አለ ነገር ግን አልጋው ይሞላና ወደ 20 እና 30 የሚሆኑት ካርቶን ላይ መሬት ላይ ተነጥፎ እዛ ላይ ነበር ጉልኮስ ተደርጎላቸው ህክምና የምንሰጠው ስለዚህ ወላጆችን ተባባሪ ናቸው ነገር ግን የትምህርት የእውቀት ያንዳንድ እነዚህን የመሳሰሉት ማነስ እንችላለ፣ በጣም የመተባበር ነገሩ አናሳ ሊሆን ይችላል ወይም የምንፈልገው ውጤት ላይ ላይደርስ ይችላል። ይህ ሁሉ ተባብሮ እንግዲህ ልጆቹ በጣም ህይወታቸው ሲቀጠፍ እያየን ልባችን እየተሰበረ የሰራንበት ወቅት ነበር። እንደ አጋጣሚ ሆኖ ከብዙ አመት በኋላ ባለፈው አመት ላይ እንግዲህ ይህ ያለፈውን ታሪክ ልክ እንደ አሁን እንደተከሰተ ያህል አይኔ ላይ ስለነበረ ልቤ አሰፈርኩት ማለት ይቻላል። አሁን እንዳነሱት የልብ ስብራት ጭምር እንዳሳደረቦ ያዩት በተሞክሮ ያለፉበት ትልቁ በሕክምና ሙያ ስለተሰማራ ግለሰብ የመጨረሻ ከፍተኛ እርካታዊ ነገር ቢኖር ያ በሽተኛው ወይም ህሙማኑ ህመምተኛው ድኖ ማየት እና ቆሞ ተነስቶ መሄድ ወይም ቀድሞ ወደ ነበረበት ቢያንስ ወደ ተቃረበ ጤና ደረጃ ላይ ደርሶ ከሆስፒታሉ ሲወጣ ማየት እንጂ ያንን ህመምተኛ ማጣት አይደለም። በተለይ ያንን ማድረግ እና መታደግ ሲያቀት የሚፈጥረው ስሜት አሁን እንደገለጹት ለልብ ስብራት ይደረጋል። በኢትዮጵያ ውስጥ በመላው ዓለም በነርስነት ሙያ ወይም በተለይ በሁሉም የህክምና ዘርፍ ውስጥ ያሉ የተለያዩ ሐኪምም ቢሆን በነርስነትም ቢሆን በዳድ ጤና በተለያዩ መስኮች ያሉ ሰዎች በሙሉ ሁሉም አዋኪ ስራ ነው። በተለይ ግን በነርስነት ሙያ ተሰማርተው ላሉ ምን ያህል አዋኪ ነው? ለልብ ስብራት የሚዳረገው ምንድን ነው? እርካታስ የሚገኝበት ትንሽም ጊዜ ቢሆን ያስ ምን አይነት ስሜት አሳድሮ ነው የሚያልፈው? በእርሶ ትውስታ የአእምሮ ውስጥ ተቀርጾ ያለው ህጻናት ላይ ስለሆነ ነው እንጂ ሁሉም ሰው ከየትኛውም እድሜ ክልል ያለ እንደ ጤና ባለሙያ እንዳሉት ድኖ በደስታ አመስግኖ ሲሄድ እጅግ ከቤተሰባቸው እና ከራሳቸው በላይ ልበለው ያረካል፣ ለጤና ባለሙያው ማለት ነው። እና ነገር ግን ህጻናት ላይ በተለይ ስንሰራ፣ ህጻናት ቅድም እንዳልኩ ትንሽ ሴንሴቲቭ ናቸው። ራሳችን ልጆች እንኳን ጤነኛ ያለ እቤት ሲታቀፍ እንኳን ወይ እንዳይቀጭ ወይ እያልም የሆነ እንቁላል ነው የምንይዘው። ልጅ ላይ ማንም ሰው ልቡ ይራራል። ሰውነቱ ራሱ ይፈራል ለማጠፍ እንኳን። እነዛ ልጆች ደግሞ ታሞ ስለመለሙ ምግብ እንኳን ረጅም ጊዜ ስላልወሰዱ ጡት መማግ ሲያቅታቸው፣ ጡት አፋቸው ላይ ሲቀመጥ ሲጀመር እናትየውም ረጅም ጊዜ ስላልተመገበች በጣም ጠርቅ የሆነ ጡት ነው በወቅቱ የነበረው ነገር ግን እንደው እንኳን ትንሽ ሆስፒታል ከመጣች በኋላ ካገገመች በኋላ እንዲጠቡ ስናደብ ረጅም ጊዜ ባፋቸው ስላልሳቡ መሳብ ወይም ጡቱን መማግ ያቅታቸዋል። ልጆች ደግሞ በጣም ይለያል ከሌላው የህይወት ውደት ካለ ሰው ህጻናት የሀገር መስታወቶች ናቸው። ብዙ ጊዜ እና ይህም ጥያቄ ያሳደረብኝ ግቤ የተሰበረው አንድ ህጻን፣ አምስት ህጻን በአንድ ምሽት፣ ሰላሳ ህጻን አርባ ህጻን በአንድ ወር ስንሰራ ህይወቱ ማለፉ ብቻ ሳይሆን እያንዳንዱ ህፃን ውስጥ ሀገሬ ስትሰበር ሀገሬ እየተስለመለም ስትጠፋ አይነት ነገር ነው ስሜት የተሰማኝ። ምክንያቱም በቅድም እንደገለጽኩት ዝም ብሎ በሽታ ቢሆን ኖሮ ማንኛውም አካባቢ ላይ የትኛውም አለምጫ ይከፈትና ይጠፋሉ። ነገር ግን ሁሉ ነገር ያላት ኢትዮጵያ ውስጥ ምግባቸው አነስተኛ ግጭት ሆኖ በዛ ምክንያት ተደራርቦ እንደገና በሽታ ይዟቸው በወቅቱ ሕክምናውን ሳያገኙ መስጠት መርፌ እየጠቀልን ነበር። እሱ ላይ የምለው በወቅቱ የነበረው በጣም ከመብዛቱ ብዛት እና አሁን እንዲያውም በጣም ረጅም የድሮ ኋላ ታሪክ ማወራ ነበር የሚመስላቸው ግን ቅርብ የአዲስ አበባ ርቀት ላይ ሁላ ከቅርብ አመታት እንደዛ ይደረግ ነበረ። በጣም እንዲህ አይነት ወረርሽኞች ሲገቡ እና ብዙ ብዙ ከዚህም በላይ ከመጽሐፉ ማግኘት ይቻላል እና ያ ሲደረግ ማድረግ ያለብንን ሁሉ እንኳን አድርገን ህይወታቸው ቢያልፍ ምንም አይደል። እንደገና ደግሞ የምጠይቃቸው ጥያቄዎችም አሉ፣ እስካሁንም ያልተመለሱ። ለምን ምግብ አጡ? ለምን ንጽህና የላቸውም? ለምን ይህ በሽታ በጣም ተባባሰ? ለምን ሞቱ ከመሞታቸው በፊት ተወልደው ነበረ፣ ተረግዘው ነበረ። ከሚያድጉበት ጊዜም ደግሞ ለምንድን ነው መሟላት ያለበት ያልተሟላው የሚል ጥያቄዎች ናቸው። እንድጠይቅ ያደረገኝ እና በጥያቄ የተሞላ ነው። ምክንያቱም የትኛውም ዘርፍ በእርሻውም ወይም በግብርናው ወይም ደግሞ በጤናው በትምህርቱ እስከ ጫፍ የምንለው እንግዲህ ፕሮፌሰር እና ከዛ የምንለው ደረጃ ድረስ ምሁራን አላጣችም። እንደ ሪሶርስም ደግሞ ሀገራችን ብዙ ሪሶርስ አላት። ነገር ግን ለምንድን ነው ሕጻናቶቹ ቀንጭረው የሚሞቱት በቀላል በሽታ የሚለው ልብ ይነካል። ለዛ ነው ሀገሬ እንደተሰበረች፣ ሀገሬ እየተስለመለመች እጄ ላይ እንደጠፋች፣ እያንዳንዱ ጣር ላይ ይሰማኝ ነበር ያልኩት። እውነትን አሁን እንዳነሱት በታደለይም በታዳጊ ሀገር ውስጥ ከመልሶች ይልቅ ጥያቄዎች ይበዛሉ ለምን የሚያሰኙ በመጽሐፍዎም ላይ ሆነ አሁን በአንድ ቦቶ የገለጹት ይህንን ነው። ከዛ ውጭም የልጆች ህልፈተ ህይወት የሀገር ስብራት ያህል ሆኖ እንደሚሰማዎት ና እንደሚታየዎት ተናግረዋል። በዛ ውስጥ ኢትዮጵያዊ የሀገር ፍቅር ስሜቶ ምን ያህል ብርቱ ጽኑ ና ነበልባላዊ ወላፈኑ ጭምር መጽሐፍዎን ለሚያነባው ሰው መረዳት ይቻላል። የእርስዎ ማንነት በኢትዮጵያዊነት የታጀበ እና ያም የህይወቶ ማዕከል ሆኖ እንዳለ የሚል ታይበት ነው። አጻጻፈው ና ሁን በተለይ ባለንበት ወቅት ውስጥ ኢትዮጵያዊነት ለርሶ በምን ሁኔታ ላይ ሆኖ ነው የሚታዩት? ለትድግና ውስ ሶ መጽሐፎም ሆነ ሌሎች የሚዲያ ተደራሽነቶ የሚገልጿቸው ነገሮች አሉ ና በአሁን ያለውን ወቅት ከእርሶ አስተዳደግ ጋር ከርሶ ኢትዮጵያዊ ማንነት ስርጸት አኳያ እንደምን ይገልጹታል? ይህ የሚፈነቅል ጥያቄ ነው። በጣም እየተጠየኩ ራሱ እየጠየቁኝ ልቤ ላይ በጣም እንደ እሳት እየተንበለበለ ነበር። እና እናትና ኢትዮጵያዊ ስንሆን እናታችንን ወይ ልጃችንን የሆነ ቀጥታ እንወድሃለን ማለት እንትን የለንም። ግን ከኢትዮጵያዊ በላይ እናቱን የሚወድ ልጁን የሚወድ የለም። እንጃ ስግብግብ ከሆንኩ ለራሴ ሀገር አላቅም እና በቃ እኔ እንጃ ወዳታለሁ። ኢትዮጵያን ማለት ለእኔ እንዲያውም እንደ ቀላል እንዳወራ ነው ይመስለኝ፣ ማለት ራሱ ይከብደኛል። በቃ ምንም ሌላ አማራጭ እንደሌለው ሰው ነው። በቃ የለንም። እንዴት ብዬ እንደምገልጸው አላውቅም። ብቻ ለራሴ ሀገር በጣም እስገበገባለሁ ማለት ይቻላል። በቃ ጤንነቱም፣ የልጆቹ መቦረቅ፣ የእናቶች በሰላም ጤና መሆን መውለድ፣ ልጃቸውን ማሳደግ፣ የቤተሰብ ሰላም መሆን፣ በሰላም ወጥቶ በሰላም መግባት፣ የገበሬው፣ የሁሉም የመምህሩ፣ የሐኪሙ፣ የሁሉም ሰላማዊ ህይወት እንዲሆንልኝ በተለይ ኢትዮጵያ ከጫፍ በጣም እንትንላለሁ በቃ እሳሳለሁ፣ እንዲሆን ነው የምፈልገው። ይህ ደግሞ የሁሉም ኢትዮጵያዊ እሾት ነው። ምናልባት ስላላወጣው ነው እኔ ምናልባት መጻፍ ስለቻልኩ ጽፌ ሊሆን ይችላል እንጂ ሁላችንም የልብ ትርታ ነው እና ከዛ ነው በቃ አሁን ምንም ላይ ሲሰማራ አንድ ሰው ይህ እየተሰማው እንደሚሆን እርግጠኛ ነኝ። እኔ ህክምና ውስጥ በነርስነት ህጻናት ስል ተመድቤ በምሰራ ጊዜ የሀገር ህጻናት በመሆኑ ጤነኛ እንዲሆኑልኝ ነው። በቃ የምሳሳው የምጓጓው ምግብ እንዲያገኙ፣ እንዲቦርቁ፣ የተሟላ ትምህርት ቤት እንዲኖራቸው፣ ከዛ ነገ ለራሳቸው እንዲሆኑ፣ ከዛ ለቤተሰብ ለሀገር እንዲሆኑ፣ ለዓለም የሚተርፍ ብርሃን እንዲሆኑና እንዲያንጸባርቁ ነው። ይቺ ባለኝ አጭር የህይወት ውደት ላይ ይቺን ነገር አድርጌ ማለት ለእኔ ትልቁ የህይወት ግብ ነው። ለዛ ነው ኦፍሲቱ ከነዛ ህጻናት መሀል መክሊቴን እንዳገኝ በቃ ለህጻናት ነው የተሰጠሁት የሚል ያደረብኝ እና የሀገር ፍቅር ማለት እንደ ቀላል የሚታይ አይደለም። በተለይ መጽሐፉ ላይ እንደገለጽኩት ስናድግ በቃ በጣም የሀገራዊ መዝሙሮች እየዘመርን ነበረ። በቃ ኢትዮጵያዊነት በጣም ልባችን ላይ ታትሞ የቆየ ነው እና መቼም የማይፋቅ ህትመት ነው። እጅግ ደስ ይለኛል፣ ያኮራኛል። ከራሳችን በላይ ለሀገራችን እንድንሆን ሆነን ነው ተቀርጠን ያደግ ነው እና የትኛውም ዘርፍ ያለ ሰራተኛ የሚያገለግለው ለራሱ ሳይሆን ለህብረተሰቡ፣ ለሀገሩ ነው ከደም ጠብታ ድረስ ከላቡ መጨረሻ ድረስ አፍሶ የሚያልፈው የሚለው ስለሆነ ያለን እምነት በዛ እምነት ነው የምጓዘው። እንዲያውም አደረግን ወይም ደግሞ አደረግኩ የማልለውም ሁልጊዜ መቼም ረክቼ የማላቀውን ብዙ ማድረግ ስትል ስላላደረግኩ ሁልጊዜ ቁጭት ውስጥ ነው ያለሁት። እንዲያውም ከደራሲት ሀሊ ሙዘይን ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩ ክፍለ ዝግጅታችን የኢትዮጵያዊነትና የአገር ፍቅር ጽናትን፣ የህፃናት ክብካቤ፣ የሬዲዮ ዝግጅት፣ የህሙማንና የህክምና ባለሙያ ግንኙነቶችን አንስተው ይናገራሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።